sport. ጤና ይስጥልኝ፣ አድማጮች እንደምንቆይታችኋል እድሜያቸው ከ21 ዓመት በታች ተጫዋቾች የሚሳተፉበት የአውሮፓ እግር ኳስ የፍጻሜ ውድድር በጀርመን ብሔራዊ ቡድን አሸናፊነት ተጠናቋል። ዋናው ብሔራዊ ቡድን የነገ ሳምንት ለአውሮፓ እግር ኳስ ማህበራት ሕብረት በእንግሊዝኛ ምጻሩ ዩኢኤፍኤ የምድብ ግጥሚያ የፈረንሳይ ቡድን ይጠብቋል። ትውልደ ኢትዮጵያዊቷ የኔዘርላንድስ አትሌት ሲፋን ሀሰን በኢትዮጵያዊቷ አትሌት አልማዝ አያና ላለፉት አምስት ዓመታት ተይዞ የቆየውን ክብረ ወሰን መስበር ችላለች። ስለ አትሌቷና ቀጣይ ፉክክር የሚያብራራልን የስፖርት ጋዜጠኛ አነጋግረናል። የበርሊን ማራቶን መስከረም ወር ላይ ሊካሄድ ይችላል ተብሏል። ከተጨማሪ የስፖርት ዘገባ ጋር አብራችሁን ቆዩም እግር ኳስ እድሜያቸው ከሃያ አንድ ዓመት በታች ተጫዋቾች በሚሳተፉበት የአውሮፓ እግር ኳስ የፍጻሜ ውድድር የጀርመን ብሔራዊ ቡድን ዋንጫውን ማንሳት ችሏል። የጀርመን ብሔራዊ ቡድን የፖርቹጋላቸውን ያሸነፈው አንድ ለዜሮ ነው። ብቸኛዋን የማሸነፊያ ግብ 49ኛው ደቂቃ ላይ ከመረብ ያሳረፈው ከናይጄሪያዊ አባትና ከጀርመናዊት እናት ሃምቡርግ ከተማ ውስጥ የተወለደው ሉቃስ ንሜቻ ነው። አጥቂው ሉቃስ በአሁኑ ወቅት የሚጫወተው ቤልጅየም ውስጥ በሚገኘው አርኤስሲ አንደርሌስት ቡድን ውስጥ ነው። ጀርመን ፖርቹጋልን አሸንፋ ዋንጫ በወሰደችበት የስሎቬኒያ ዋና ከተማ ሊብሊያና ከተማ ውስጥ በሚገኘው የኤስአርሲ ስቶቺ ስታዲየም የፍጻሜውን ግጥሚያ 4883 ታዳሚያን ተገኝተው ተከታትሏል። የጀርመን ቡድን ከሶስት ዓመት በፊትም በፍጻሜው ግጥሚያ ድል አድርጎ ዋንጫ መውሰዱ ይታወሳል። ለአውሮጳ ሻምፒዮን እግር ኳስ ግጥሚያ የፊታችን አርብ ማታ ጣሊያን ከቱርክ ጋር የዙር ግጥሚያቸውን ያደርጋሉ በበነጋታው ቅዳሜ ስዊዘርላንድ ከዌልስ፣ ዴንማርክ ከፊንላንድ፣ እንዲሁም ቤልጂየም ከሩሲያ ጋር ይጋጠማሉ። እሁድ ዕለት በሚደረጉ ግጥሚያዎች እንግሊዝ ከክሮሺያ፣ አውስትሪያ ከሰሜን መቄዶንያ፣ እንዲሁም ኔዘርላንድ ከዩክሬን ጋር ይፋለማሉ። የዛሬ ሳምንት ደግሞ ስኮትላንድ ከቼክ ሪፐብሊክ፣ ፖላንድ ከስሎቫኒያና ስፔን ከስዊድን ጋር ይጫወታሉ። በበነጋታው ማክሰኞ ሃንጋሪና ፖርቹጋል ይጋጠማሉ። ከሁለቱ ጨዋታ ቀጥሎ ማክሰኞ ምሽት ፈረንሳይና ጀርመን የሚያደርጉት ፍልሚያ በበርካቶች ዘንድ ይጠበቃል። አትሌቲክስ ዜግነት ኔዘርላንዳዊቷ ትውልደ ኢትዮጵያዊት አትሌት ሲፋን ሀሰን በ10000 1 ሜትር የሴቶች የሩጫ ውድድር አዲስ ክብረ ወሰን አስመዘገበች። ሲፋን ትናንት ኔዘርላንድስ ሄንጌሎ ከተማ ውስጥ በተካሄደው ውድድር ያሸነፈችው 29 ደቂቃ ከ06.82 ሰከንድ በመሮጥ ነው። ተወልዳ ካደገችበት ኢትዮጵያ በ15 ዓመቷ ወደ ኔዘርላንድስ የሄደችው ሲፋን እንደ ጎርጎሮስ አቆጣጠር በ2013 ዓ ም የኔዘርላንድስ ዜግነት አግኝታለች። ሲፋን ከውድድሩ በኋላ ያስመዘገበችውን ውጤት አስመልክቶ በተደረገላት ቃለ መጠይቅ የደች ደጋፊዎቿን በተገኙበት ማሸነፏ ይበልጥ እንዳስደሰታት ተናግራለች። ሲፋን ትናንት በ11 ሰከንድ ገደማ ያሻሻለችው ክብረ ወሰን በኢትዮጵያዊቱ አትሌት አልማዝ አያና እንደ ጎርጎሪዮስ አቆጣጠር በ2016 ዓ.ም ብራዚል ሪዮ ከተማ ውስጥ የተመዘገበ ነው። ሲፋን የትናንቱን ክብረ ወሰን ጨምሮ በጠቅላላው አራት ክብረ ወሰን ማስመዝገብ የቻለች ብርቱ አትሌት ናት። አድማጮች የስፖርት ጋዜጠኞች ማህበር ዋና ጸሐፊና የስፖርት ጋዜጠኛ ከሆነው አብይ ወንድፍራው ጋር ስለ ሲፋን ሀሰን ውጤትና ስለ ቀጣይ የኦሎምፒክ ተፎካካሪዎቿ ቃለመጠይቅ አድርገናል። በቀጣዩ ኦሎምፒክ የተፎካካሪዎችን ውጤት መገመት አስቸጋሪ ነው በማለት ይጀምራል ጋዜጠኛ አብይ። አዎ የ የአሁኑን ኦሎምፒክ ለየት የሚያደርገው እንደ ቀደመው ጊዜ የቅርብ ጊዜ ውድድሮችን እያየን አትሌቶች በእያንዳንዱ ርቀት የሚሮጡ አትሌቶች ያላቸውን ብቃት የቅርብ ጊዜ ብርታታቸውን እያየን ትንታኔ ለመስጠት እና ግምት ለመስጠት አስቸጋሪ እንዲሆን አድርጎታል። የዚህ ደግሞ ዋናው ምክንያት የኮቪድ እና ኮቪድን ተከትሎ የሚዘጋጁት ውድድሮች ባህሪ መቀየር ነው። የትናንቱንም ውድድር ካየነው እንደ ተለመደው አይነት ውድድር አልነበረም። እንዲሁ ሰዓት እንዲሻሻል እንደሚችል ይገምታል። የተለያዩ መርጃ ይሄ አትሌቶች የሚታገዙባቸው እና ወዛጋቢ የሆኑ ነገሮችም ያሉት የቅርብ ጊዜ ጉዞዎቹ ውድድሮች እንደዚህ አይነት ናቸው። እና ከእነዚህ ተነስቶ በየርቀቱ ያሉ ትልልቅ የሚባሉ ጎበዞች የሚባሉ አትሌቶች አንድ ላይ ሲገናኙ እንደሚፈጠር ለመገመት አስቸጋሪ እንዲሆን አድርጎታል። ስለዚህ እውነት ለመናገር በጣም ልዩ የሚባል ኦሎምፒክ ነው ከፊታችን የሚመጣው። ሰዓቶች ይኖሩናል። አትሌቶች የቅርብ ጊዜ ያስመዘግቧቸው ሰዓቶች ያሳዩት ጥንካሬ እንደዚህ እንደዚህ ይኖረናል። አንድ ላይ ግን ወደ ውድድር ሲመጡ በኦሎምፒክ ይፈጠራል የሚለውን ለመገንበት ከቀደመው ጊዜ የበለጠ ትንሽ ፈታኝ የሆነ ይመስለኛል፣ በዘርፉ ላሉ ጋዜጠኞችም ይሁን ተንታኞች። ስለዚህ እንደዚህ ነው የሚለውን መናገር ትንሽ አስቸጋሪ ይመስለኛል። ዘግሌ ግን አንድ በእርግጠኝነት መናገር የምንችለው የበለጠ ምናልባት ማዝናኝ ፍጹም ተጠባቂ ካለመሆን ያልሆኑ ውጤቶች የሚመዘገቡበት የተለየ ፉክክር ምና ይመስለኛል። የቅርብ ጊዜውንም ትተን ወደኋላ ብንመለከት ሲፋን ሀሰን በተደጋጋሚ ያልተጠበቁ ውጤቶችን ታስመዘግባለች። የማሸነፍ አቅሟ ጠንካራ ነው። እሷን የሚገዳደሩ ይሆናሉ ብርቱ ፉክክር አድርጓል ብለን ግምት ውስጥ የምናስገባቸው አትሌቶቻችን እነማን ይሆናሉ ብለን ትናገራለን ትናገራለህ። እንግዲህ የመጨረሻውን የብሔራዊ ቡድናችንን በተለያየ ርቀት የሚወክሉትን ሊስት ማወቅ፣ ያንን ካወቅን በኋላ ደግሞ እስከ መጨረሻው እለት ድረስ የስታርቲንግ ሊስት ውስጥ የሚገቡት እነማን ናቸው የሚለውን ማየት ሲፈልግ ይመስለኛል። እሱን ሳንጠብቅ እንዲሁ እናገር ካልን ምናልባት ወደኋላ ተመልሰን የቅርብ ጊዜዎቹን በተመሳሳይ ርቀት የተደረጉ ውድድሮች ላይ እኛን ወክለው የሚሮጡ እነማን አሉ የሚለውን ማየት ሲኖርብን ይሆናል። ስለዚህ በኮቪድ ምክንያት በቅርብ ጊዜ የምንጠራቸው ከሌሎች ጠንካራ አትሌቶች ጋር ተወዳድረው በኮንሲስተንት በሆነ ወጥ በሆነ ብቃት አቅማቸውን ያሳዩን አትሌቶች ብሎ ብዙ ዝርዝር መናገር አስቸጋሪ ቢሆንም ቢያንስ ወደ ዶሃ ተመልሰን ወደ ዓለም ሻምፒዮናው የሁለት ሺህ አስራ ዘጠኝ እዛ ላይ ለምሳሌ ለተሰንበት ነበረች። ለተሰንበት ከዛ በኋላም በጥንካሬ ዝግጅቷን ቀጥላ በተለያየ ፈተናም ቢሆን ብርቱ አትሌታችን እንደሆነች አይተናል እና ስምንት አካልን ምናልባት እንደዚህ ብለን አንድ ሰው ሁለት ሰውን ጠራ ይሆናል። ከዛ ውጭ ግን አሁንም የመጨረሻውን ሊስት ለውድድሩ ዝግጁ የሆኑ በብሔራዊ ቡድኑ የተካተቱ አትሌቶችን ማየት ያለብን ይመስለኛል። የበርሊን ማራቶን በኮሮና ታዋሲ ወረርሽኝ ምክንያት ተስተጓጉሎ የነበረው የበርሊን ማራቶን ዳግም ሊመለስ ይመስላል። የበርሊን ማራቶን አዘጋጆች መስከረም ወር ውስጥ የሩጫ ውድድሩ ዳግም ጀምሮ 35 ሺ ሰዎች ይፎካከራሉ የሚል ተስፋ ሰንቋል። አዘጋጆቹና የበርሊን ከተማ ሴኔት በጋራ ዛሬ በሰጡት መግለጫ እንዳስታወቁት ከሆነ ከበርሊን ማራቶን አስቀድሞ ለሙከራ ሁለት ውድድሮች ይከናወናሉ። በሐምሌ ወር ውስጥ የ10 ሺ ሜትር የሩጫ ፉክክል ከዚያም ነሐሴ ወር ውስጥ ደግሞ የግማሽ ማራቶን የሩጫ ውድድሮች ይከናወናሉ ተብሏል። የቤርሊን ማራቶን አዘጋጆች ውድድሩን እውን ለማድረግ የሩጫው ተሳታፊዎች በአጠቃላይ ሙሉ ለሙሉ ፀረ ኮሮና ተዋሲ ክትባት የተከተቡ አሊያም ከተዋሲው ነፃ ለመሆናቸው ምርመራ ያደረጉ መሆን ይገባቸዋል ብሏል። እንዲያም ሆኖ የቤርሊን ከተማ ውድድሩ ስለመከናወኑ ሙሉ ማረጋገጫ ገና አልሰጠም። የከተማዋ የሴኔት አባል አንድሪያስ ጋይዘም የቤርሊን ማራቶን በእርግ ጠኝነት ይካሄዳል ብሎ መናገር አይቻልም። ሆኖም ሊካሄድ የሚችልበት አጋጣሚ ግን አለ ብሏል። በአጠቃላይ የቤርሊን ማራቶን እቅድ የሚሳካ ከሆነ ውድድሩ መስከረም 16 ቀን 2014 ዓ.ም ም ይከናወናል። የቤርሊን ማራቶን ይፋዊ ክብር ወሰን የተያዘው በኬንያዊው አትሌት ኤሊዌድ ኪቾጌ ነው። እንደ ጎርጎሪዮስ አቆጣጠር በ2018 ኬንያዊው አትሌት ክብር ወሰን የሰበረው 2 ሰዓት ከ1 ደቂቃ ከ39 ሰከንድ በመሮጥ ነው። በወንዶች የማራቶን ፉክክር ታሪክ ሶስቱ ፈጣን ሰዓቶች የተመዘገቡትም በዚሁ የቤርሊን ማራቶን ፉክክር እንደሆነ ይታወቃል። የሜዳ ቴኒስ ፈረንሳይ ውስጥ በተከናወነው የሜዳ ቴኒስ ግጥሚያ ሰርቢያዊው የዓለማችን ድንቅ ተጫዋች ኖቫክ ጄኮቪች የጣሊያኑ ተፎካካሪ ሎሬንሶ ሙሴቲን አሸንፏል። ዛሬ በተከናወነው ውድድር ኖቫክ ጄኮቪች የ19 ዓመቱ ተፎካካሪውን ያሸነፈው 6 ለ1 እና 6 ለ0 በሆነ ውጤት ነው። በአራት ዙር በተከናወነው ግጥሚያ ሎሬንሶ ሙሴቲ የመጀመሪያ ሁለቱን ግጥሚያዎች በተከታታይ 7 ለ6 አሸንፎ ነበር። በኋላ ላይ ግን የ34 ዓመቱ ኖቫክ ብርቱ ሆኖ በመቅረብ ሁለቱን ዙር ግጥሚያዎች በሰፋ የነጥብ ልዩነት ማሸነፍ ችሏል። ኖቫክ ቼኮቪች እስካሁን ድረስ ለ18 ጊዜያት የዓለም የሜዳ ቴኒስ ግጥሚያዎች ፍጻሜ ላይ ድል የተቀዳጀ ብርቱ ተጋጣሚ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።